የዘንድሮ ዒድ በኮሮና ምክንያት የጋራ ስግደትና ጸሎት ባይኖርም ሁሉም በየቤቱ ከቤተሰብ ጋር አክብሮታል። የተለያዩ የእምነቱ ተከታዮች እንዴት በዓሉን እንዳከበሩት አነጋግረናል። ከአፋር ክልል አሚባራ ወረዳ እንጀምር። ሙስጠፋ ሁሴን እባላለሁ። ከአሚባራ ወረዳ ያው ቤተሰቦች ጋ ነው ያለሁት። በጣም ደስ ይላል። ሁላችንም በቤታችን ሆነን እያከበርን ያለ ነው። የበዓሉ ደግሞ ያው ለየት የሚያደርገው የዒድ ሰላት እንደተለመደው ወጥተን ባንሰግድም እዚሁ መኖሪያ ቤታችን ውስጥ ሆነን ሰግደን ያው በዓሉን እያስ ትገኛለን። እንኳን አደረሳችሁ መላው የኢትዮጵያ የሙስሊም እምነት ተከታይ እንኳን አደረሳችሁ እላለሁ። ሲቀጥል ደግሞ የምወዳቸው ውድ ጓደኞቼ ጠቅላላ እንኳን አደረሳችሁ እላለሁ። ሰባት ዒዶችን በተለያዩ ሁኔታዎች አክብረዋል። የአዲስ አበባው ነዋሪ ጋዜጠኛ ዳርሰማ ሶሬ ሁለቱ በስደት ሶስቱ በእስር ቤት የአሁኑን ጨምሮ ሁለቱ ደግሞ ከቤተሰብ ጋር ጋዜጠኛ ዳርሲያ ማሶሪ የአሁኑ ዒድ አከባበር እንዲህ ገልጾልናል። የዘንድሮ ረመዳን ጥሩም ገጽታ አለው፣ ጥሩም ያልሆነ ገጽታ አለው። መጀመሪያው ጥሩ ገጽታ የምንለው በረመዳን አብዛኛውን ጊዜ ወንዶች ቤት ውስጥ ከፈጠሩ በኋላ ወደ ተራዊ ሰላት ነበር የሚሄዱት። ከዛ በኋላ ተራዊ ሰላት ከሰገዱ በኋላ ደግሞ ዲያራ ይሄዳሉ። የተለያየ ቦታ ላይ ከጓደኞቻቸው ከዘመዶቻቸው ጋር ቆይተው ነው ወደ ቤት ይመጡት። ከልጆችና ከሚስቶቻቸው ጋር የሚገናኙበት ጊዜ በጣም ጠባብ ነበረ። በአሁኑ ወቅት ግን ሙሉ ለሙሉ ቤት ውስጥ ስለሆኑ ፈርድ ሰላትን ቤት ስለሚሰገድ ከሌሎቹ ረመዳኖች ይህኛው ይለያል። ምክንያቱም ቤት ውስጥ ያለውንም ሴቶቹ ላይ ያለውንም በርደን ሙሉ በሙሉ የተረዳንበት ነው ማለት ይቻላል። አብዛኛዎቹ ወንዶች ሴቶቻቸውን ያግዙ ነበር፣ ልጆቻቸውን ያስተኙ ነበር፣ አብረው ከልጆቻቸው ጋር ያግዙ ነበር፣ ቁርአን ይቀሩ ነበር እና እነዚህ እነዚህ ነገሮች በማድረጋቸው የተሻለ ነው ይባላል። በሌላው በኩል ደግሞ ከዚህ በፊት በነበረው ረመዳኖች ተራዊ ይሰገዳል። በጀማ ነው የሚሰገደው፣ በየመስጊዶቹ ነው። ከአፍጥር በኋላ መንገዶቹ ይጨናነቁ ነበር። ትራንስፖርት ሁሉ በጣም ከፍተኛ ችግር ነበር። የተለያየ መስጊድ ነው የሚሰገደው። ሁሉም መስጊዶች ጢም ብለው ኢሻና ተራዊን አንድ ላይ ሰግደው ነው የሚመጡት። ከዛ በኋላ እስከ ምሽቱ አምስት ሰዓት ድረስ መንገዶች የተጨናነቁ ነበር። በአሁኑ ወቅት ግን የለም ይሄ ነገር፣ ሁሉም ሰው ቤቱ ነው ያለው። እዚሁ አዲስ አበባ ነዋሪ የሆነው ሌላው የእስልምና እምነት ተከታይ ስለ ዘንድሮ ዒድ በንጽጽር እንዲህ አውግተናል። ካሪድ መሀመድ እባላለሁ። የኑረል ሁዳ ቴሌቪዥን ጣቢያ ስራ አስኪያጅ ነኝ። ዘንድሮ እንግዲህ ኢድን እንደምታየው ለየት ባለ ሁኔታ ነው እየተሰራ በጣም በተለየ ሙስሊሙ ማህበረሰብ በየቤቱ ሆኖ ያው ከዚህ ከኮቪድ አስራ ዘጠኝ ጋር በተያያዘ ራሱን በመጠበቅ ያው በዓሉንም በአማረ ሁኔታ ሁሉም በየቤቱ ሆኖ እያሳለፈ ነው። በየቤቱ ሆኖ ነው ሰላትን የተራዊ ወይም ደግሞ ማታ ማታ የሚሰገደውን ሰላት ማለት ነው። እሱን ሰላትን በቤቱ ነው ሲያከናውን የከረመው ወሩን ሙሉ። አሁንም ደግሞ የበዓሉንም ስነ ሥርዓት በየቤቱ ሆኖ ነው እያከበረ ያለው። ነገር ግን ያው ጥሩ ጎኖችም አሉት። በተለይ ማህበረሰቡ ምንድን ነው እርስ በርስ እንደ ድሮ በጋራ በጥሎ የማክበር ዕድል ባይኖረውም በቤቱ ውስጥ ግን የተሻለ የሚባሉ ድባቦች የተፈጠሩበት ጊዜ ነበረ ያለ የአሁኑ ረመዳን ማለት ነው። አባትና ልጆች፣ እናትና ልጆች በጣም ተቀራርበው እራሳቸውን የሚተዋወቁበት በደንቡ እድል አግኝተዋል። በቤት ውስጥ ማሳለፋቸው ደግሞ ከእምነቱ ጋር በተያያዘ በፊት ሰዎች በጣም ቢዚ ስለነበሩ ቁርአን የመቅራት እንደዚህ ጸሎት የማብዛት ምናምን ድባቦች አልነበሩም እና ዘንድሮ ግን ሰው በኳራንቲን ምክንያት ቤት በመቀመጡ ይህንም ተጨማሪ እድል አግኝተዋል ማለት ነው። ለመላው የእስልምና እምነት ተከታዮች በዲ ደብሊው ዝግጅት ክፍል ስም ዒድ ሙባረክ ኩላአም ወአንቱም ቢልኬር እንላለን። ዝግጅቱን አጠናቅሬ ያቀረብኩላችሁ የዮሐንስ ገብረ እግዚአብሔር ከአዲስ አበባም